the voice of America. ረዥም ዓመት ተፈርዶባቸው ወህኒ የነበሩት እነ እስክንድር ነጋ፣ አንዱዓለም አራጌ፣ አህመድ ሙስጠፋ፣ አህመድ ዲን ጀበልና ሌሎች እስረኞች ዛሬ አመሻሹ ላይ ተፈተዋል። በመግቢያችን እንደጠቆምነው ሁሉም ሰላማዊ ትግሉ እንዲቀጥል መጠየቃቸው ነው የተዘገበው። የኢትዮጵያ ሕዝብ ታግሎ እንዳስፈታቸውም ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ ከረፋዱ ጀምሮ በቃሊቲ ማረሚያ ቤት ፊት ለፊት የእስረኞቹን መፈታት ሲጠባበቅ የነበረው ህዝብ ተፈቻዎቹ ናንዷ ለማድራጌ የማረሚያ ቤቱን ደጃፍ ወደ ኋላቸው ትተውት ሲወጡ ያሰማው የደስታ ድምፅ ይህን ይመስል ነበረ። በስፍራው የነበረው ህዝብ ምናልባትም ታሳሪዎች የመጡበትን ማኅበራዊ ምንጭም የሚጠቁም ይመስላል። አያሌ የሙስሊም ቆብ የደፉ ሰዎች፣ የአንዱዓለም አራጌ ፎቶግራፍ የሚታይበት ቲሸርት የለበሱ ሴትና ወንድ ወጣቶች፣ ሁሉም በታላቅ ጉጉት የፀሐይ ግለት ሳይበግራቸው ይጠብቃሉ። በመጀመሪያ የሙስሊም ማኅበረሰብ አስተባባሪ ኮሚቴ አባላት አቶ አህመድ ሙስጠፋ፣ አቶ አህመድን ጀበል፣ አቶ ካሊድ ኢብራሂምና አቶ መሐመድ አባተ ወጡ። ሲጠብቋቸው የነበሩ አያሌው ወገኖቻቸው አላሁ አክበር እያሉ ይዘዋቸው ሄዱ። ቀጥሎ እስክንድር ነጋ፣ አንዱ ዓለም አድራጌ፣ ሰይፈ ሚካኤል ደበበ፣ ናትናኤል መኮንንና አንዱ ዓለም አያሌው ሲወጡ ሌላው ክፍል ደስታ ወሰን አልነበረውም። መጀመሪያ ያገኘሁት ፈተሚካኤል ልበበን ነበረ። ሁሉም ኢትዮጵያ ሄደስ እንዲለው እንፈልጋለን። ነጻነት ንሆናል። በጭቆና መኖር ሰልችቶናል። አይችልም ነጻ እንወጣለን። ተባብረን አገራችንን እናድናለን። በዘር ከመከፋፈል አገሪቷን የመጠበቅ ግዴታ አለብን። ዘረኝነት ከዚች ሀገር መውሰብ አለበት። እኛ ሰልችቶናል። በማታ ማታ የምንሰማው የዘረኝነት ዜናዎች መቆም አለባቸው። የኢትዮጵያ አንድ ነው። ኢትዮጵያን ለመከፋፈል የሚደረግ ደባዎችን እታገላለሁ። ሁሉም ይታገላል። ህዝባችን ላደረገልን ግብር ለሰጠን ምንም ዋጋ የሚያንሰው ከበሬታ ምንም ምንም ሊቃላት የለኝም። የኢትዮጵያ ጀግንነቱን በተግባር አምሳት አቶ አንዷ አለማራጊ በበኩሉ እንዲህ ብሏል። በጣም አመሰግናለሁ እግዚአብሔር ያክብርልኝ። የኢትዮጵያ ህዝብ ስላደረገው ነገር ሁሉ ኮርቻለሁ። አሁንም ትግሉና አጠናክሮ መቀጠል አለበት። ለሁላችንም መንጋት አለበት። የማይጠፋ የዲሞክራሲ ፀሐይ በኢትዮጵያ ምድር ላይ መውጣት አለበት። የተለየ ደስታ የለኝም እና ሁላችንም የምንኮራባት ሀገር ለአንዱ ጨለማ ለአንዱ ብርሃን የማይሆንበት ለሁሉም የሚመራበት ንጋት እመኛለሁ። በመጨረሻም እስክንድርን ከጓደኞቹ ጋር አገኘሁት፣ ስሜቱን ጠየቅኩት። እስክንድር እንኳን ደስ ያለህ። አመሰግናለሁ ዛሬ በመፈታቴ በግል ደረጃ ደስተኛ ነኝ ግን የተፈቱት ትግሉ ዛሬ ነገ ሳለ ዛሬው የመቀላቀል እኔ አሁን ማስበው ስለ ትግሉ ነው። ስለ ሰላማዊ ትግሉ ነው። ልጄ በጣም ናፍቆኛል። አሁን ልክ ወዲያው አሁኑ ደውዬ የማናገረው ባለቤት እናንተን ካናገርኩኝ በኋላ ምንም አይነት የመፈቻ ሰነድ እንዳልፈረሙ የነገረኝ እስክንድር ነጋ ለሀገርና ለዓለም አቀፍ መገናኛ ብዙሀን ያዘጋጀው የደስታ መግለጫ እንዳለው አስታወቀኝ። እስክንድር በመጀመሪያ አምላኩን ቀጥሎም የኢትዮጵያን ህዝብ ከዚያም የሥራ ባልደረቦቹን ጋዜጠኞችንና የሰብአዊ መብት ተሟጋቾችን አመስግኗል። የዓለምን ማኅበረሰብ በተለይም የምዕራቡ ዓለም ያለውን አመስግኗል። ስለ ሀገር ወቅታዊ ፖለቲካም የሚከተለውን ሐሳብ አንጸባርቋል። የሀገራችን ፖለቲካ በአንድ በኩል ተስፋ በሌላ በኩል አደጋ ይዞ መንታ መንጋድ ላይ አቁሞናል። በበጎ ገጽታው የህዝባችን የዲሞክራሲ ጥያቄ ጎልብቶ አምባገንና ያህል ያህደ መንገድ ትግሉ እዚህ እንዲደርስ ብዙ ንጹሃን ተንገላተዋል፣ ታስረዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል፣ ታርዘዋል፣ ተሰደዋል፣ አካላቸው ጎድሏል፣ የህይወት መስዋዕትነትም ከፍለዋል። ይህን ሁሉ መስዋዕትነት የከፈሉት ግን ተስፋን አንግበው እንጂ ኢህአደግ ላይ ጥላቻና በቀል እንሰንቀው አይደለም። የኢትዮጵያ ህዝቦች ተስፋ ናቸው ብሎ ሲያብራራም ከሁሉም በላይ የፍትህና የእኩልነት ብሎም የእነዚህ ልጅ የሆነው የሰላም አገር ማየት ነው ብሏል። አክሎም ተስፋቸው ከሁሉም በላይ የፍቅርና ይመቻቻል ከዚያም የፍትህና የእኩልነት ብሎም የእኩልነትና የፍትህ ልጅ የሆነ ሆነ የሰላም ሀገር ማየት ነው። ግባችን ብቻ ሳይሆን ትግላችንም የግድ እነዚህን ሴቶች ማዕከል ማድረግ አለበት። ስልቱን አበላሽተን ግቡን ማሳመር አንችልም። የብሔር ጥቃቶችና የፋብሪካ ቃጠሎች ለትግል ያነሳሳንን ተስፋ የጨለሙ አደጋዎች ናቸው። ዛሬ ነገ ሳይባል ያለምንም ቅድመ ሁኔታ አሁኑኑ መቆም አለባቸው። የሀገራችንን ፖለቲካ ጥያቄዎች በሰላማዊ መንገድና በድርድር ለመፍታት እንዲያስችል ኢህአዴግ ከሁሉም ተቃዋሚዎች ጋር ያለምንም ቅድመ ሁኔታ መደራደር ይኖርበታል። በህጋዊ መድረኩ ላይ ካሉ ተቃዋሚዎች ጋር ብቻ የሚደረግ ድርድር በቂ አይደለም። በዚህ ረገድ የደቡብ አፍሪካ ተሞክሮ ብዙ ትምህርት ሊቀሰምበት የሚችል ነው። ሰላምን ለማውረድ ሁሉም አማራጮች መፈተሽ አለባቸው። ከፍቻቸው በኋላ ኑር መስኪድ የሄዱት እነ አቶ አህመድ ሙስጠፋ ባደረጉት ንግግርም ፍትህ፣ ቀለምን፣ ሃይማኖትን፣ ዘርንና ብሔርን ሳይለይ ለሁሉም አስፈላጊ እንደሆነ መግለጻቸው ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ